ይህ የአሜሪካ ድምፅ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 21 2016 ዓመተ ምህረት ዝግጅታችን አሁን ጀመረ። በክልሎች ደረጃ የሚደረገው የምክክር ምዕራፍ ዛሬ በአዲስ አበባ ተጀመረ። አዲስ የፖለቲካ ስርዓት ለመፍጠር ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችንን በውይይት ለመፍታት የሚያስችል የፖለቲካ ባህር ለማዳበር ብሎም ወደ ከፍተኛ ችግር እስከ እልቂት ድረስ የማንገባበትን ሁኔታ ለማፍጠር ያስችላል ተብሎ ይታመናል። ቀደም ሲል የሰማችኋቸው ዋና ኮሚሽነር ፕሮፌሰር መስፍን አርአያን ነው። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ስጥልን። አድማጮች እንደምናመሻችሁ። የተከበራችሁ አድማጭ ተመልካቾች ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ፕሮግራሙን ከስቱዲዮ ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁ እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ እንግዱ ወልዴ ልብራችሁ በድጋሚ እንደምን አመሻችሁ። ክቡራትና ክቡራን አንድ የአሜሪካ ህክምና ቡድን ሾፌር ኢትዮጵያ ውስጥ ተገደለ። ደቡብ አፍሪካ በመምረጥ ላይ ነች። የግብፁ ፕሬዚደንት ቻይናን እየጎበኙ ነው። እንዲሁም ብሊንከንና አልቡህራን በሱዳን ጦርነት በሚያበቃበት ጉዳይ ላይ ተነጋገሩ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። አንድ የአሜሪካ ሕክምና ቡድን ሾፌር ኢትዮጵያ ውስጥ ተገደለ። በአሜሪካ ኦሪገን ግዛት መሰረቱን ያደረገ ትርፋማ ያልሆነ የሕክምና ቡድን ሾፌር ኢትዮጵያ ውስጥ ይጓዝበት የነበረ መኪና ላይ ተኩስ መከፈቱን ተከትሎ ህይወቱ ማለፉን ድርጅቱ አስታውቋል። ሙስጠፋ አልኪስሚ የሕክምና ቡድኑ ዓለም አቀፍ ሾፌር ሲሆን ባለፈው አርብ ቡድኑ በአማራ ክልል ለስራ በሚጓዝበት ወቅት በተከፈተ ተኩስ እንደተገደለ የቡድኑ ቃል አቀባይ ከረን ፒያት ለአሶሴድ ፕሬስ በኢሜይል አስታውቀዋል። ሌሎች የቡድኑ አባላት ላይም ጉዳት እንደደረሰ ቃል አቀባዩ ገልጸዋል። በአሁኑ ወቅት ሆን ተብሎ በሰራተኞቹ ላይ ተኩስ ተከፍቶበታል ብሎ እንደማያምን ድርጅቱ አስታውቋል። በእንደ አውሮፓን አቆጣጠር 1979 የተመሠረተው ድርጅት ቀውስ በሚስተዋልባቸው አካባቢዎች የህክምና አገልግሎት በመስጠት ይታወቃል። በሚያዝያ 2013 ዓ ም በኢትዮጵያ ሥራውን የጀመረው ድርጅቱ በአምስት ክልሎች ለሚገኙ ፍልሰተኞች፣ የአገር ውስጥ ተፈናቃዮች እንዲሁም የግጭት ሰለባ ለሆኑ የህብረተሰብ ክፍሎች የጤና አገልግሎት በመስጠት ላይ መሆኑም ታውቋል። ደቡብ አፍሪካ እየመረጠች ነው። በደቡብ አፍሪካ ለሰላሳ ዓመታት በገዢ ፓርቲነት የቆየው የአፍሪካ ብሔራዊ ኮንግረስ ኤኤንሲ የበላይነቱን ጠብቆ ይቆይ እንደሁ ዛሬ በአገሪቱ በመካሄድ ላይ ያለው ምርጫ እንደሚወስን በመጠበቅ ላይ ነው። ከአፓርታይድ አገዛዝ ወዲህ ወሳኝ እንደሆነ በሚነገርለት ምርጫ 27 ሚሊዮን ሰዎች ለመምረጥ የተመዘገቡ ሲሆን የተቃዋሚ ፓርቲዎች መገዳደር፣ የስራ አጥ ቁጥር መጨመር፣ የወንጀል መበራከት እንዲሁም አዲሱ ትውልድ ከጥቂት ነጮች አገዛዝ ጋር ለተደረገው ትግል ብዙም ስፍራ የማይሰጠው በመሆኑ ኤኤንሲ የበላይነቱን ላይጠብቅ ስለሚችል ከሌሎች ፓርቲዎች ጋር ስልጣን እንዲጋራ ሊገደድ ይችላል ተብሏል። በድጋሚ ለመመረጥ ጥረት በማድረግ ላይ ያሉት ፕሬዚደንት ስሪል ራማፎሳ ድምፅ ከሰጡ በኋላ ሲናገሩ ኤንሲ አሁንም አገሪቱን መምራት እንዲቀጥል ሰዎች እምነት እንደሚጠሉብን ጥርጥር የለኝም ብለዋል። ዲሞክራቲክ አላያንስ የተሰኘው ዋናው ተቃዋሚ ፓርቲ መሪ የሆኑት ጃን ስቴዎሲን በምርጫው የትኛውም ፓርቲ የበላይነት እንደማይዝ ተናግረዋል። በ30 ዓመታት ውስጥ ለመጀመሪያ ጊዜ በደቡብ አፍሪካ ለውጥ እንዲመጣ መልካም አጋጣሚው ተፈጥረዋል ሲሉ ተደምጠዋል የተቃዋሚው መሪ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሱዳን በመካሄድ ላይ ያለው ጦርነት በሚያበቃበት ጉዳይ ላይ ከአገሪቱ ሰራዊት አዛዥ አብደል ፈተህ አልቡራን ጋር መወያየታቸውን ሚኒስቴር መስሪያ ቤቱ አስታውቋል። የሚኒስቴር መስሪያ ቤቱ ቃል አቀባይ ማቲው ሚለር እንዳሉት ሁለቱ ወገኖች በሱዳን ያለው ግጭት በአስቸኳይ ቆሞ የሱዳናውያንን ስቃይ ለማቃለል ያልተቋረጠ ሰብአዊ ድጋፍ በሚደረግበት ላይ ተነጋግረዋል። ለ30 ደቂቃ በቆየ ስልክ ውይይታቸው በጀዳ ሲካሄድ የነበረው ድርድር እንዲቀጥል፣ እንዲሁም በሰሜን ዳርፉር ባለው ግጭት ሲቪሎች በሚጠበቁበት ላይ ተነጋግረዋል ተብሏል። በጀዳ ሲካሄድ የነበረው ድርድር ከሶስት ሳምንታት በኋላ እንደሚቀጥል አሜሪካ ባለፈው ወር አስታውቃ ነበር። ትክክለኛው ቀን ግን እስካሁን አልታወቀም። አልፋሽር በተባለችው የሰሜን ዳርፉል ክልል በሁለት ሳምንታት ውስጥ ብቻ ቢያንስ 134 ሰዎች መገደላቸውን ድንበር የለሹ የሐኪሞች ቡድን ኤምኤስኤፍ አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የግብፁ ፕሬዝደንት ቻይናን በመጎብኘት ላይ ናቸው። የግብፁ ፕሬዝደንት አብዱልፈታ አልሲሲ ዛሬ ረቡዕ ቻይና በመግባት ከሀገሪቱ ፕሬዝደንት ሺ ጂንፒንግ ጋር ተገናኝተዋል። በቤጂንግ በዚህ ሳምንት የአረብ ሀገራት መሪዎችን ተቀብላ በማስተናገድ ላይ ነች። በእስራኤል እና በሐማስ መካከል በመካሄድ ላይ ባለው ጦርነት ላይ የጋራ ድምፅ በሚል የገለጹትን ለመፍጠር እና ግንኙነታቸውን ለማሻሻል ያለመ ስብሰባ መሆኑ ተነግሯል። ሁለቱ መሪዎች በቀጠናዊና ዓለም አቀፋዊ ጉዳዮች እንዲሁም በሁለቱ ሀገራት መካከል በበርካታ መስኮች የቅርብ ግንኙነት በመፍጠር ላይ እንደሚወያዩ የግብፁ ፕሬዚደንት ጽፈት ቤት አስታውቋል። ቤጂንግ ከአረቡ ዓለም ጋር የቅርብ ግንኙነት ለመፍጠር በመጣራ ላይ ስትሆን ባለፈው ዓመት በኢራንና በባላንጣዋ ሳዑዲ አረቢያ መካከል ያለው ግንኙነት እንዲሻሻል ሽምግልና ገብታለች። መካከለኛው ምስራቅን በተመለከተም ለፍልስጤማውያን ዓላማዎችና የሁለት ሀገራት መፍትሄ ያላትን ድጋፍ ገልጻለች። ባለፈው ወርም የፍልስጤማውያን ቡድን የሆኑትን ሐማስና ፋታህ ጥልቅ ውይይት እንዲያደርጉ አስተናግዳለች። ወደ ካሊፎርኒያ የአየር መሰረት ሲያመራ የነበረ አንድ የአሜሪካ ወታደራዊ ጄት ኒው ሜክሲኮ ግዛት ውስጥ ትናንት ማክሰኞ ተከስክሷል። በአደጋው ከፍተኛ ጉዳት ደርሶበታል የተባለው አብራሪ በሕክምና ላይ እንደሚገኝም ታውቋል። በጄት ውስጥ የነበረው አብራሪው ብቻ እንደነበርና በአልበርከኬ ከተማ የአየር ማረፊያ ወጣል ብሎ በሚገኝ ተራራማ ስፍራ መከስከሱን የከተማዋ የእሳት አደጋ አገልግሎት አስታውቋል። ጄቱ ኒው ሜክሲኮ በሚገኘው ኪርትላንድ የአየር ኃይል መሠረት ነዳጅ ሞልቶ ከተነሳ በኋላ መከስከሱን የጄቱ አምራች የሆነው ሎኪድ ማርቲን ኩባንያ ቃል አቀባይ ለአሶሴትድ ፕሬስ ዜና ወኪል በኢሜይል አስታውቀዋል። ከሁለቱም የአየር ኃይል መሠረቶች ተጨማሪ መረጃ ማግኘት ያልተቻለ ሲሆን አደጋው በምርመራ ላይ መሆኑ ታውቋል። በመጨረሻም በቻይና ተስፋፊነት የቻይናን ተስፋፊነት ለመግታት ከአሜሪካ ራ ከአሜሪካ ጋር እንደሚሰሩ የታይዋን ፕሬዝደንት አስታወቁ። ከሳምንት በፊት በታይዋን በፕሬዝደንትነት የተመረጡት ላይ ቺንግ ተ የፈላጭ ቆራጮችን መስፋፋት ብለው የገለጹትን ሁኔታ ለመግታት ከአሜሪካ ጋር እንደሚሰሩ በአገሪቱ ጉብኝት ላይ ለሚገኙት የአሜሪካ የህግ አውጪዎች ተናግረዋል። የፕሬዚዳንቱ አስተያየት የመጣው ቻይና በታይዋን አቅራቢያ ከፍተኛ ወታደራዊ ልምምድ ባደረገች ቀናት ውስጥ ነው። ከአሜሪካ ሴኔት ከሁለቱም ፓርቲዎች ከተውጣጣው የልኡካን ቡድን ጋራ ዛሬ ረቡዕ የተወያዩት ላይ ቺንግተ አሜሪካ ድጋፏን እንድትቀጥል ጠይቀዋል። ከሳምንት በፊት ፕሬዚደንቱ ቃለመሐላ በፈጸሙ በቀናት ውስጥ ቻይና የጦር አውሮፕላኖችን፣ መርከቦችን የተሳተፉበት ከፍተኛ የጦር ልምምድ በታይዋን ዙሪያ አድርጋለች። ፕሬዚደንቱ ታይዋን ነጻ አገር መሆኗን በመናገራቸው የተደረገ የቅጣት ብላ የገለጸችው ወታደራዊ ልምምድ መሆኑን ቻይና አስታውቃለች። ከሃጅ እና ለሰላምና መረጋጋት ጸር ስትል ቻይና ላይቺንግተን ትገልጻቸዋለች። የጉብኝት ቡድኑ አባል የሆኑት የዴሞክራቲክ ፓርቲው ሴናተር ታሚ ዳክወርዝ ከታይዋን ጎን ሁሌም እንደምንቆም ልታምኑ ይገባል ሲሉ ተናግረዋል። ክቡራትና ክቡራን በዚሁ የምሽቱን ዜና አጠቃልላለው። ለቀሪ ዝስቶች ወደ ደረጃ ይመልሳቸዋሉ። ለዓለም ዜናዎቹ እንግዶ ወልዴን አመሰግናለሁኝ። በመከታተል ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ግርማ ደገፋና ሲሳይ አሸናፊ፣ በዌብና ማህበራዊ ድረገጽ ፕሮዲውሰር አበባየው ገበያው አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ እንላፍ በክልሎች ደረጃ የሚደረገው የምክክር ምዕራፍ ዛሬ በአዲስ አበባ ተጀመረ። የኢትዮጵያ ሀገራዊ የምክክር ኮሚሽን በዛሬው ዕለት ከ2500 በላይ የሕብረተሰብ ተወካዮች ይሳተፉበታል የተባለውን የአዲስ አበባ ከተማ አስተዳደር የምክክር ምዕራፍ አስጀምሯል። በአድዋ መታሰቢያ ሙዚየም የመሰብሰቢያ አዳራሽ የተዘጋጀውን የምክክር መድረክ በንግግር የከፈቱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ሀገራዊ ምክክሩ ወደ ከፋ ችግር እንዳንገባ ያስችለናል ብለዋል። በጉዳዩ ላይ የአሜሪካ ድምጽ የጠየቃቸው ተቃዋሚዎች ች የፖለቲካ ፓርቲዎች ደግሞ የምክክር ሂደቱን በመቃወምና በመደገፍ የተለያዩ አስተያየቶችን ሰንዝረዋል። የምክክር ምዕራፉ ተሳታፊዎች በበኩላቸው መድረኩ የታፈኑ ሀሳቦች የሚስተጋቡበት ይሆናል ብለው እንደሚያምኑ ገልጸዋል። ገብረ ሚካኤል ገብረ መድህን ዘርዝራለሁ። የኢትዮጵያ ሀገራዊ የምክክር ኮሚሽን ዛሬ ረቡዕ ግንቦት 21 ቀን 2016 ዓ.ም ከተለያዩ የሕብረተሰብ ክፍሎች የተውጣጡ ከ2500 በላይ ተወካዮች ይሳተፉበታል የተባለውን የአዲስ አበባ የምክክር ምዕራፍ አስጀምረዋል። በአድዋ መታሰቢያ ሙዚየም የመሰብሰቢያ አዳራሽ የተዘጋጀውን የምክክር መድረክ በንግግር ያስጀመሩት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይህ ምዕራፍ በቀጣይ ለሚካሄደው ሁሉን አቀፍ ሀገራዊ የምክክር ጉባኤ ስኬታማነት ቁልፍ ሚና ይጫወታል ብለዋል። ይኸው ምዕራፍ የምክክር አጀንዳዎች ልየታ የሚጀመርበትም እንደሆነ አመልክተዋል። በኢትዮጵያ ውስጥ በየጊዜው እየሰፉ የመጡት የሐሳብ ልዩነቶች ሀገሪቱን ወደ ጥላቻ መነጣጠልና ጦርነት እንደወሰዷት ዋና ኮሚሽነሩ ገልጸው የችግሮቹን መንስኤ በሰከነ መንገድ በመለየት ወደ አንድነት ለመምጣት ሀገራዊ ምክክር ብቸኛው መፍትሄ እንደሆነ አስገንዝበዋል። ሀገራዊ ምክክር ልዩነቶች ሰፍተው ወደ ከፋ ችግር እንዳንገባም ያደርገናል ሲሉም አክለዋል። ይህን ታላቅና ታሪካዊ ኃላፊነት በአግባቡ ለመወጣት መወጣት መቻላችሁ በሀገራችን ኢትዮጵያ በተለያዩ ህብረተሰብ ክፍሎች መካከል እንዲሁም በመንግስትና በህዝብ መካከል ያለውን ግንኙነት ለማሻሻል መተማመን የሰፈነበት አዲስ የፖለቲካ ስርዓት ለመፍጠር ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችንን በውይይት ለመፍታት የሚያስችል የፖለቲካ ባህል ለማዳበር ብሎም ወደ ከፍተኛ ችግር እስከ ልቂት ድረስ የማንገባበትን ሁኔታ ለማፍጠር ያስችላል ተብሎ ይታመናል። ለአሜሪካ ድምፅ አስተያየት የሰጡ የምክክር መድረኩ ተሳታፊዎችም እንዲህ አይነት የምክክር ሂደት አሁን የሚታዩ ወቅታዊና የቆዩ ችግሮችን ለመፍታት ያስችላል ብለው ያምናሉ። ከተሳታፊዎቹ አንዷ የሆኑት መምህርት ዘቢደር ሲሳይ መድረኩ የታፈኑ ሀሳቦች እንዲደመጡ እድል ይሰጣል ይላሉ። ሀሳብ ደግሞ በአንድ ላይ በጋራ ማውጣትና መወያየት መጨረሻ ላይ ጥሩ ጥቅም ያመጣል ብዬ አስባለሁ። የኢትዮጵያ ሁሉ አቀፍ ሀገራዊ ምክክር ሂደት በድጋፍና በተቃውሞ አሰላለፍ የተለያዩ አመለካከቶችን እያስተናገደ ይገኛል። ኮከስ በመባል የሚታወቀውና 11 ተቃዋሚ የፖለቲካ ፓርቲዎችን በአባልነት ያቀፈው ስብስብ ኮሚሽኑ ገለልተኛም አሳታፊም አይደለም በማለት በሂደቱ እየተሳተፈ እንዳልሆነ በቅርቡ አስታውቋል። የዚሁ ስብስብ አባል የሆነው የወላይታ ብሔራዊ ንቅናቄ ፓርቲ ሊቀመንበር አቶ አማኑኤል ሞጊሶ ለአሜሪካ ድምፅ በሰጡት አስተያየት ኮሚሽኑንና የምክክር ሂደቱን ተችተዋል። ከመንግስት ጋር በጦርነት ላይ የሚገኙ ኃይሎችን አገሩ በሰላማዊ መንገድ የሚታገሉ ኃይሎችን ጥያቄ ለማስተናገድ ዝግጁ ያልሆነ ሀገራዊ ምክክር ነው። ስለዚህ እንደዚህ አይነት ሀገራዊ ምክክር ገለልተኛ ያልሆነ አቀኛ ያልሆነ ሀገራዊ ምክክር የገዥን ፓርቲ ስልጣን ለማራዘም ካልሆነ በስተቀር ውጤት አያመጣም። ስለዚህ አቀኛ ያልሆነ ሀገራዊ ምክክር ውስጥ መሳተፍ በታሪክ ያስጠይቀናል። በተመሳሳይ የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ የኢትዮጵያ ሁሉን አቀፍ ሀገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ተቋም መሆኑን እንደማይቀበሉት ለአሜሪካ ድምፅ መናገራቸው ይታወሳል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸውን እንዲሁም ኮሚሽኑ በመንግሥት በጀት የሚንቀሳቀስ መሆኑን በመጥቀስ በገለልተኛነቱ ላይ ጥያቄ አንስተዋል። በሌላ በኩል የፖለቲካ ፓርቲዎች የጋራ ምክር ቤት አባሉ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ በምህፃሩ ሶዴፓ የሁሉን አቀፍ ሀገራዊ ምክክር ሂደቱን ደግፈው ከሚንቀሳቀሱት መካከል ይገኝበታል። የፓርቲው ምክትል ሰብሳቢ ዶክተር ራሀይል ባፌ ፓርቲያቸው ሀገራዊ የምክክር ሂደቱ ችግሮችን ለመፍታት ያስችላል ብሎ በማመኑ በሂደቱ እየተሳተፈ እንደሆነ ለአሜሪካ ድምፅ ተናግረዋል። ይሄ ከፖለቲካ ቦክስ ያለፈ እሹ ነው። ሀገራዊ እሹ ነው። የዜጎች እሹ ነው። ስለዚህ መሞከር አለበት። መሬት ላይ ህዝባችን ባለቤትነቱ ስልጣኑ ተከብሮለት መነጋገር አለበት። በሀገራዊ በራሱ ችግሮች በራሱ የአንድነት እሹ ላይ በራሱ የአገር ግንባታ እሹ ላይ መነጋገር አለበት የሚል እምነት አለው። ፓርቲያችን በዚህ አግባብ መነጋገሩ ይሄን ነገር በአጀንዳ መልካም ጥሶ በጋራ ማየቱ አስፈላጊ ነው ብለን ነው ምናምን ዛሬ በአዲስ አበባ የተጀመረው የምክክር ምዕራፍ በሌሎች ክልሎችና የከተማ አስተዳደሮችም እንደሚቀጥል ተመልክቷል። ኮሚሽኑ ዋናውን ሀገራዊ ጉባኤም በአንድ ዓመት ጊዜ ውስጥ ለማዘጋጀት ማቀዱን ከዚህ ቀደም አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። የሰማችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የትግራይ ክልል ጊዜያዊ አስተዳደር በፕሪቶሪያው የሰላም ስምምነት መሰረት ሁሉን አቀፍና አካታች ሆኖ አለመደራጀቱን የተቸው ሳልሳይ ወያነ ትግራይ በዚሁ ክፍተት የክልሉ ጸጥታዊ ችግር ክፉኛ መባባሱን አመለከተ። የፓርቲው ሊቀመንበር አቶ አሉላ ሀይሉ ለአሜሪካ ድምፅ እንደገለጹት ሕገወጥ የሰዎች ዝውውር ና ማዕድን ማውጣት እንዲሁም አስገድዶ መሰወር በክልሉ ተስፋፍቷል። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ጊዜያዊ አስተዳደሩ በክልሉ ውስጥ ለሚታዩት የኮንትሮባንድ ንግድ፣ ህገወጥ የሰዎችና ና የመሳሪያ ዝውውሮች ችግሮች መፍትሄ ለማበጀት እንደሚሰራ በቅርቡ መግለጹ ይታወሳል። በሌላ ዜና ከአፋር ተፈናቅለው በመቀለ ከተማ ዙሪያ የሚገኙ ተፈናቃዮች መንግስት ናል ሲሉ ቅሬታቸውን ለአሜሪካ ድምፅ አሰምተዋል። የተፈናቃዮቹን ቅሬታ በተመለከተ ከትግራይና ከአፋር ክልሎች እንዲሁም ከፌዴራል መንግስት አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ አጽሃ በትግራይ ክልል የጸጥታ ችግር እየተባባሰ እንደሆነ የገለጸው ሳልሳይ ወያነ ትግራይ በክልሉ የሰላማውያን ሰዎች ህይወትና ንብረት አደጋ ላይ መውደቁን አመለከተ። የሰው ህይወት ስለጠፋባቸው የወንጀል አድራጎቶች ሳይቀር ፍትህ እየተሰጠ አይደለም ያለው ፓርቲው ግለሰቦች በግዳጅ እየተሰወሩ ደብዛቸው እየጠፋ መሆኑ ገልጿል። በተለይ በሴቶች ላይ የጸጥታ ችግሩ ዳፋ በርትቶ እንደሚታይም አስረድቷል። የፓርቲው ሊቀመንበር አቶ አሉላ ኃይሉ ስለ መግለጫው ለአሜሪካ ድምፅ ሲያብራሩ በፕሪቶሪያው የሰላም ስምምነት ስምምነት መሰረት የክልሉ ጊዜያዊ አስተዳደር ሁሉን አቀፍና አካታች ሆኖ አለመደራጀቱ የጸጥታ ችግሩን እንዳባባሰው ተናግረዋል። በየቀኑ የሚታዩ ነገሮች የሆኑ በዚህ ግን የሰው ልጅ ህይወት እያለፈ ሰዎች ወጥተው ገብ መግባት በጣም ብርቅ እስኪሆንባቸው ድረስ በጣም አደገኛ ሆና ሁኔታ ተፈጥሯል። ይሄንን ማስቆም የሚችል ስርዓት የሚሆን መንግስትም የለም። እኛ ዋና ምክንያቱ ፖለቲካዊ ነው ብለን ነው የምናስበው። ምክንያቱም አካታች መንግስት አለመኖሩ የአንድ የፖለቲካ ፓርቲ ሙሉ ለሙሉ መንግስቱን መቆጣጠሩ እርስ በርሱ ቸኬን ባላንስ እንዳይኖር ከህዝብ ፍላጎት በፊት የዛ ፖለቲካ ፓርቲ ውስጥ ያሉ ሰዎች እና ግሩፖች ኢንተረስት ለማስከበር በሚደረግ ጥረት ያው ህዝቡ ሊያገኝ የሚገበረውን ጸጥታ ክልላ ተነፍጎታል ማለት ነው የክልሉ ጊዜያዊ አስተዳደር አካታች አድርጎ ዳግም በመመስረት አሁንም ቀጥሏል ያሉትን የጸጥታ ችግር ለመፍታት እንደሚቻል ሊቀመንበሩ አስገንዝበዋል በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር ምላሽ ለማግኘት ያደረግነው ጥረት አልተሳካም ይሁንና የጊዜያዊ አስተዳደሩ ምክትል ፕሬዚደንት ሌተናንት ጀኔራል ታደሰ ወረደም በቅርቡ በሰጡት መግለጫ በክልሉ ውስጥ ስለሚታዩት የኮንትሮባንድ ንግድ ህገወጥ የሰዎችና የመሳሪያ ዝውውሮች ችግር መፍትሄ ለማበጀት አስተዳደራቸው ትኩረት ሰጥቶ እንደሚሰራ መናገር መናገራቸው ይታወሳል። በሌላ ዜና በ 2014 ዓ ም ታሳስ ወር ላይ በሰሜን ኢትዮጵያው ጦርነት ሳቢያም ከአፋር ክልል አብዓላ ወረዳ ተፈናቅለው በመቀለ ከተማ ዙሪያ የተጠለሉ ተፈናቃዮች ችግር ውስጥ መውደቃቸው ገልጸዋል። ከአብዓላ ወረዳ ከአራት ወንድሞቿ ጋር በማንነቷ ምክንያት መፈናቀሏን የምትናገረው ምላሽ ዮሐንስ አሁን ባለንበት ቦታ አስታዋሽ አጥተናል ብላለች። የሚበላው አጥቶ ሲንከራተት ነው የምታየው። በየሜዳው ወድቋል። በየቤተ ክርስቲያኑ ደጃፍ እየለመነ ነው የምታየው፣ ወይም ባለበት ዝም ብሎ በረሀብ የሞተው ሁላ አለ እኮ እዚህ ጋር። ምንም መንግስትም ትኩረት የሚሰጠው ጉዳይ አይደለም፣ ጉዳያቸው አይደለም። በቃ ስለ ስለኛ ሲነሳ በቃ የእናንተ የሌላ ክልል ነው እያሉ ምንም ትኩረት የሚሰጠን ሰው ነው ያጣነው እና እኛ ደግሞ ቢያንስ ትኩረት እንዲሰጠን ነው የምንፈልገው። ከተፈናቃዮቹ አስተባባሪዎች አንዱ እንደሆኑ የሚናገሩት አቶ በላይ ኪዳነ ከአብዓላ ወረዳ የተፈናቀሉት ከ11 ሺህ በላይ ሰዎች መኖራቸውን ገልጸዋል። በጦርነቱ ጊዜ ከሌሎች አካባቢዎች የተፈናቀሉትን ወደ ቀያቸው ስለመመለስ ሲነገር እንደሚሰሙ ጠቅሰው፣ ስለ እኛ ግን ከመንግስት የምንሰማው የለም ሲሉ ቅሬታቸውን ገልጸዋል። በመሆን መጠን በእርሻ ስለሆነ ስለዚህ አሁን ምክንያቱም ያው ወደ መጥፎ ነገር ወደ ክፉ ነገር እየዳረገ ስለሆነ እና የሚመለከታቸው አካል ሆኖ ከፌደራል መንግስት ዋስትና ባለው ምክንያት ሀገራችን ቤታችን እንድንገባ የምንፈልገው ከትግራይ መንግስት በአሳር መንግስት ተናግሮ ዋስትና ባለው ሁኔታ ቤታችን እንድንገባ የምንፈልገው መንግስት ራስኛ ደግሞ ከአራት መቶ ሃምሳ በላይ ያለው እስካሁን ሶስት አመት ያልተከፈለ ደሞዝ አለ። አሁን በስቃይና በመንከላ እያሳለፍን ነው። ልጆች በየቀኑ እየተመጥ ረብ ና በችግር እየሞቱ ነው። በጉዳዩ ከትግራይ ክልል ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ረዳይ አሐለፎም እንዲሁም ከፌዴራል መንግስት የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ትሉ በስልክ ደውለን ምላሽና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የአፋር ክልል የኮሚኒኬሽን ጽህፈት ቤት ኃላፊ ስልክ ደውለን ስለ ጉዳዩ ስንጠይቃቸው ያሉበት ቦታ ለቃለ መጠይቅ እንደማይመች ገልጸው ተመልሰን እንድንደውል ቢነግሩንም ከቆይታ በኋላ ደግመን ስንደውል ስልካቸው አይነሳም። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም። በተለያዩ የኢትዮጵያ አካባቢዎች በትጥቅ ግጭቶች ምክንያት የጤና አገልግሎቶች ክፉኛ መስተጓጎላቸውን ዓለም አቀፉ የቀይ መስቀል ኮሚቴ አይሲአርሲ አስታወቀ። ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ባወጣው መግለጫ ግጭት ባለባቸው አካባቢዎች መድኃኒቶችን ማቅረብ ከባድ እንደሆነበት አመልክቷል። የኮሚቴው የኢትዮጵያ ቃል አቀባይ ሮቢን ዋውዶ ግጭቶች በጤና አገልግሎት ላይ የፈጠሩትን ችግር ለመቅረፍ ኮሚቴው ከመንግስትና ከአማጺያን ታጣቂዎች ጋር ውይይት እያደረገ መሆኑን ተናግረዋል። ኬኔዲ አባተ በኢትዮጵያ የተለያዩ አካባቢዎች የቀጠሉ ግጭቶች በተለይም በገጠራማና ራቅ ባሉ ስፍራዎች ያሉ የጤና አገልግሎቶች ላይ ክፉኛ ተጽዕኖ ማሳደራቸውን ዓለም አቀፉ የቀይ መስቀል ኮሚቴ አይሲአርሲ ዛሬ ግንቦት 21 ቀን 2016 ዓ.ም ባወጣው መግለጫ አመልክቷል። ኮሚቴው በማህበራዊ የትስስር ገጾቹ ባጋራው መግለጫው ቁስለኞች፣ ህሙማን፣ ነፍሰ ጡር ሴቶች፣ ህጻናትና አካል ጉዳተኞች በጤና አገልግሎቱ ለተፈጠረው ችግር ዋነኛ ተጋላጭ ናቸው ብሏል። በኢትዮጵያ የዓለም አቀፉ ቀይ መስቀል ኮሚቴ ቃል አቀባይ ሮቢን ዋውዶ ከአሜሪካ ድምፅ ጋራ በስልክ ባደረጉት ቃለ ምልልስ ግጭት ባለባቸው አካባቢዎች በተለይም በአማራ ክልል ያለው ሁኔታ የመድኃኒትና የሕክምና ቁሳቁሶችን ለማቅረብ የሚደረገውን ጥረት አስቸጋሪ እንዳደረገው ተናግረዋል። ከጸጥታው ሁኔታ ጋራ በተገናኘ መድኃኒቶችን ለማቅረብ ከባድ ሆነዋል። አንዳንድ ጊዜም በመንግስት ኃይሎችና መንግስትን በሚዋጉ ቡድኖች የሚጣሉ የእንቅስቃሴ ገደቦችም ለዚህ ተጽዕኖ አለው። ስለዚህ ደህንነት ባለመኖሩ በግጭት አካባቢዎች ባሉ ሆስፒታሎች፣ ክሊኒኮች እና ሌሎችም የህክምና ማዕከላት መድኃኒት ማድረስ አልቻልንም። እንደ ሰብአዊ ድርጅቶች ግጭት ባለባቸው ለምሳሌ የአማራና የኦሮሚያ አካባቢዎች ሲቪሎች በቀላሉ መንቀሳቀስ አይችሉም። ሆኖም የምንችለውን ያህል ለመስራት እየሞከርን እንገኛለን። በግጭት ውስጥ ባሉ አካባቢዎች ያለው የሪፈራል ስርዓትም አሳሳቢ መሆኑን የገለጹት ቃል አቀባዩ፣ ይህም ማህበረሰቡ አስፈላጊውን የህክምና አገልግሎት ማግኘት እንዳይችል እያደረገው መሆኑን አስረድተዋል። የሪፈራል ስርዓት በከፍተኛ ባለሙያዎች ህክምና የሚያስፈልጋቸው ታካሚዎችን ለመንከባከብ የሚያስፈልግ ነው። ለምሳሌ ወደ መጀመሪያ ደረጃ የጤና ማዕከል የሚሄድ ታካሚ ህክምናውን በዚያ ማግኘት ካልቻለ ከፍተኛ ልምድ ያላቸው የህክምና ባለሙያዎች ወዳሉበት የተሻለ ሆስፒታል ይላካል። ሆኖም ግን አንዳንዴ ታካሚዎች በተጻፈላቸው ሪፈራል መሰረት የጸጥታ ችግር ባለባቸው አካባቢዎች ከአንድ የጤና ማዕከል ወደ ሌላው ሄደው የሚያስፈልጋቸውን ህክምና ማግኘት አይችሉም። ኮሚቴው በአስቸጋሪ ሁኔታ ውስጥም በጣም የተጎዱ ማህበረሰቦች ያሉባቸው ባላቸው የግጭት ቀጠናዎች ላይ ያሉትን አንዳንድ የህክምና ችግሮች ለማቃለል የህክምና ተቋማትን በመደገፍ ላይ እንደሚገኝ ገልጿል። በምንገኝበት የአውሮፓውያኑ 2024 የመጀመሪያ ሩብ ዓመት ከ100 በላይ የጤና ተቋማት የተለያዩ ድጋፎች የተደረጉላቸው ሲሆን ከእነዚህም መካከል 62ቱ በአማራ ክልል 17ቱ በኦሮሚያ 20ው በትግራይና ስድስት በሶማሌ ክልል የሚገኙ ናቸው ዓለም አቀፉ የቀይ መስቀል ኮሚቴ አይሲአርሲ ዓለም አቀፍ የሰብአዊ ህግጋትን በማክበር ለተቸገሩት የህክምና እርዳታ ሳይስተጓጎል መቅረብ እንዲችል በትጥቅ ትግል ውስጥ ካሉ አካላት ጋር በመደበኛነት ንግግር እያደረገ እንደሚገኝም በመግለጫው አስታውቋል የድርጅቱ የኢትዮጵያ ቃል አቀባይ ሮቢን ዋውዶ ስለሚደረጉት ንግግሮች ለአሜሪካ ድምፅ አብራርተዋል በውጊያው ከሚሳተፉት ሁለቱም አካላት ጋር እየተገናኘን ነው። ከመንግስት ኃይሎች እንዲሁም በግጭቱ ከሚሳተፉ ሌሎች ቡድኖች ጋር እንገናኛለን። የሰብአዊ አገልግሎቶችን ሁኔታ በተመለከተ እያነሳን ውይይት እናደርጋለን። የሰብአዊ ቡድኖቻችን ድጋፍ ወደሚፈልጉ ስፍራዎች ደህንነታቸው ተጠብቆ እንዲንቀሳቀሱ የደህንነት ዋስትና እንዲሰጡን ከነዚህ ቡድኖች ጋር እየተነጋገርን ነው። ውይይታችን ሚስጥራዊና የሁለትዮሽ ነው። ቃል አቀባዩ አይሲአርሲ የሲቪሎችን ደህንነት መጠበቅን በተመለከተም ከመንግስትና ከታጣቂ ቡድኖች ጋር በመነጋገር ላይ እንደሚገኝ ገልጸዋል። በተጨማሪም በዓለም አቀፍ ሕግ መሰረት የሲቪል ተቋማት ጥበቃ እንዲደረግላቸው እንዲሁም እስረኞች፣ ቁስለኞችና ሕሙማን ጥበቃና እንክብካቤ እንደሚያስፈልጋቸውም በውይይቶቹ እንደሚነሳ አመልክተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ባይደንና ትራምፕ በዩናይትድ ስቴትስ የጦር ኃይል ጥንካሬ ላይ ያላቸው ምልከታ። በዩናይትድ ስቴትስ በመጪው ህዳር ወር በሚካሄደው ፕሬዝደንታዊ ምርጫ የሚፈኳከሩት ጆ ባይደንና ዶናልድ ትራምፕ አሜሪካ ጠንካራ የጦር ሰራዊት ሊኖራት እንደሚገባ ሁለቱም ያሳስባሉ። ባይደን በአሁኑ ወቅት የጦር ሰራዊቱ ጠንካራ መሆኑን ሲናገሩ፣ ዶናልድ ትራምፕ በበኩላቸው እኔ ፕሬዝደንት ሳለሁ እንደገና የገነባሁትን የጦር ሰራዊት ባይደን አዳክመውታል እያሉ ነው። የቪኦኤው ስካት ስተርንስ ያጠናቀረውን ዘገባ ቆንጅት ታየ እንደሚከተለው ታቀርበዋለች። ፕሬዚደንት ጆ ባይደን ቅዳሜ ዕለት ለዩናይትድ ስቴትስ ወታደራዊ አካዳሚ ተመራቂዎች ባደረጉት ንግግር አሜሪካ የጦር ኃይሏን በአንድ ጊዜ በተለያዩ በርካታ ተልእኮች ውስጥ እንዲሰማራ ጠይቃ አታቅም ብለዋል። በአሁኑ ጊዜ አሜሪካውያን ወታደሮች ለነፃነታቸው እየተዋጉ ያሉትን ዩክሬናውያን በመርዳት ላይ ናቸው። ወታደሮቻችን ተተኳሾችና መሳሪያዎች በየብስ፣ በባህርና በአየር ማጓጓዙ እንዲቀጥል 24 ሰዓታት ያለማቋረጥ ይሰራሉ። የተልእኮ መካከለኛው ምስራቅንም ይጨምራል። የዩናይት ስቴትስ የአየር ኃይል ለጋዛ ህዝብ በአስር ሺዎች የሚቆጠር የተሰናዳ ምግብ ከአየር ወደ መሬት በመወርወር አድርሷል። በቅርቡ ኢራን በእስራኤል ላይ ከአሁን ቀደም ሆኖ የማያውቀውን አይነት ጥቃት ባደረሰችበት ጊዜ ጥቃቱን ለማስቆም አጋሮቻችንን የአረብ አገሮችን ጨምሮ አስተባብረን ሰርተናል። ዶናልድ ትራምፕ በበኩላቸው ባይደን የአሜሪካን የጦር ኃይል እጅግ አደገኛ ሁኔታ ውስጥ እየከተቱት ናቸው ሲሉ ከሰዋል። ሀገራችን ሙሉ በሙሉ ተዋርዳለች። ሙሰኛውና የማይታመኑት ፕሬዚዳንት እኩዩ ጆ ባይደን ወደ ሶስተኛው የዓለም ጦርነት እየወሰዱ ናቸው። እየሆነ ያለው ያ ነው። ጆ ባይደን ከሩሲያም ሆነ ከቻይና ጋር ጦርነት ውስጥ የመግባት አደጋ ማምጣት የለባቸውም ያሉት ትራምፕ ለአሜሪካ ጥቅሞች ቅድሚያ የሚሰጥ የውጭ ፖሊሲ ስራ ላይ እንደሚያውሉ በአንድ የምርጫ ዘመቻ ንግግራቸው ላይ ቃል ገብተዋል። I will ask Europe to reimburse us for the cost of rebuilding the stock. <laughs> ጆ ባይደን በበኩላቸው የአሜሪካ የጦር ኃይል ከሌሎች ጋር አጋርነቶችን እያጠናከረና አስቀድሞ መከላከል ላይ አትኩሮ እየሰራ ነው ሲሉ አስረድተዋል። አምባገነኖችን እየተጋፈጥን፣ ሰላምን እያስከበርን፣ ነጻነትንና ግልጽነትንም እየጠየቅን ለሴቶቻችን እንቆማለን። የዩናይትድ ስቴትስ የጦር ኃይሎች ምስጋና ይግባቸውና አሜሪካ ብጅግ አስፈላጊ ሀገር፣ ብቸኛዋ የዓለም ልዕለ ሀያልና የዲሞክራሲ መሪ እንደመሆኗ ማድረግ የምትችለውን በማድረግ ላይ ነን። የዩናይትድ ስቴትስ የመከላከያ ሚኒስቴር እንዳስታወቀው እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓመተ ምህረት ለምድር ጦሩ፣ ለባህር ኃይሉ ና ለአየር ኃይሉ ወታደሮችን ለመመልመል ታቅዶ ከነበረው አሃዝ ማግኘት የተቻለው ከ40 ሺህ በሚበልጥ ያነሰ ነበር። ይህንን አስመልክተው ዶናልድ ትራምፕ ብዙ ሰዎች የጦር ኃይሉ ውስጥ ለማገልገል የማይፈልጉበት ምክንያት ባይደን በሚከተሉት የከረረ ግራ ክንፍ ዎክ ፖሊሲ ና ፖለቲካዊ አግላይነት እየተነሳ ነው ሲሉ ከሰዋል። ክሩን የአሜሪካ የጦር ኃይሎች ባህልና የቆዩ ትውፊቶች ይመልሳለሁ። ማርክሲዝም፣ ኮሚኒዝም የሚባል አይፈቀድም። ፋሽስቶችን እናስወግዳለን። ለወታደራዊ አገልግሎት የሚመለመሉ ሰዎች ቁጥር መቀነሱ በርካታ ምክንያቶች እንዳሉት የሚናገረው የዩናይትድ ስቴትስ የጦር ኃይል አንዱ ምክንያት ኢኮኖሚው ይበልጥ የጠነከረ በመሆኑ ለወጣቶች የተለያዩ አማራጮችን እየሰጠ በመሆኑ ነው ብሏል። ጄንዚ በሚል ቅጽል ስም የሚታወቁት እንደ አውሮፓውያን የዘመን አቆጣጠር በሺህ ዘጠኝ መቶ ዘጠናዎቹ መጨረሻ እና በሁለት ሺዎቹ መጀመሪያ ዓመታት የተወለዱ ወጣቶች ተቋማትን በጥርጣሬ አይን የሚመለከቱ መሆናቸው ሌላው ምክንያት እንደሆነም አንስቷል። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን የምዕራብና የቄለም ወለጋ ዞኖች አርሶ አደሮች የአዝመራ ጊዜ እያለፈን ነው አሉ የሚለው ዘገባ ይሆናል። በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል የቀጠለው ግጭት ከቀያቸው እንዳፈናቀላቸው የገለጹ የምዕራብና የቄለም ወለጋ ዞኖች አርሶ አደሮች በዚህም ምክንያት የአዝመራ ወቅት እያለፋቸው መሆኑን ተናገሩ። በአመት ውስጥ የቀጠሉት የተኩስ ልውውጦች የአካባቢውን የግብርና እንቅስቃሴ እያስተጓጎሉ መሆናቸውን የገለጹት አርሶ አደሮቹ በእርሻቸው ላይ መስራት ባለመቻላቸው ለቀጣዩ አመት ስጋት እንዳደረባቸው በስልክ ለአሜሪካ ድምፅ ተናግረዋል። በአርሶ አደሮቹ አስተያየት ላይ ከምዕራብና ከቄለም ወለጋ ዞኖች ግብርና ጽህፈት ቤቶች እንዲሁም ከኦሮሚያ ክልል ግብርና ቢሮ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው ዝርዝራላት። የጸጥታው ችግር በስፋት ከምታይባቸው የኦሮሚያ ክልል አካባቢዎች ውስጥ በሆኑት የምዕራብ ወለጋና የቄለሞለጋ ዞኖች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ግጭት በመቀጠሉ የአዝመራ ወቅት እያለፋቸው እንደሆነ የአካባቢዎቹ አርሶ አደሮች በስልክ ለአሜሪካ ድምጽ ተናግረዋል። የቄለሞለጋ ዞን ጊዳሚ ወረዳ ነዋሪ መሆናቸውን የነገሩንና ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን አንዲት የስድስት ልጆች እናት የአዝመራ ወቅት እያለፈ በመሆኑ ለከፋ ችግር እንጋለጣለን ሲሉ ስጋታቸውን ገልጸዋል። በአካባቢያችን አሁን ባለው የጸጥታ ችግር ምክንያት እርሻ እየታረሰ አይደለም። በረሃም ወርዶ የሚያርስ የለም። በገዛ ቀዬውም ቢሆን ማረስ ከባድ ሆኗል። ከየአቅጣጫው ተኩስ ነው። በኦሮሞ ነጻነት ሰራዊትና በመንግስት ኃይሎች የተኩስ ልውውጥ መካከል ያልታጠቁ ሰዎች ተጎድተዋል። ህዝቡ የግጭቱ ሰለባ ላለመሆን በየቤቱ ተሸሽጎ ነው ያለው። መውጣትና መግባት አስቸጋሪ ሆኗል። ይህም ካልተገታ በቀጣዩም ዓመት ለከፋ ችግር መጋለጣችን አይቀርም። ምክንያቱም ልጆች አሉ። አሁን ራሱ አስከፊ ችግር ውስጥ ነን። ያልተቋረጠው የመንግስት ኃይሎችና የኦሮሞ ነጻነት ሰራዊት የተኩስ ልውውጥ ተረጋግተው ስራቸውን እንዳይከውኑ እንቅፋት እንደፈጠረባቸውም አርሶ አደሮቹ አመልክተዋል። በምዕራብ ወለጋ ዞን ቆንዳላ ወረዳ ነዋሪ መሆናቸውን የገለጹ እና ስማቸውን እንዳንጠቅስ የጠየቁት ሌላው አርሶ አደር በተለይ ከቅርብ ጊዜ ወዲህ የተኩስ ልውውጡ አስጊ ነው ሲሉ በአካባቢያቸው ያስተዋሉትን አስረድተዋል። በቆንደላና በጊ ወረዳዎች በቆንደላ እና በጊ ምንም የእርሻ ስራ እየተሰራ አይደለም። ለሊቱ ሲነጋ ሁሉም ልጆቹን ሰብስቦ ወደ ጫካ ይሸሽና አምሽቶ ይመለሳል። ምክንያቱም ከመንግስት ኃይሎችም ከታጣቂዎችም ይተኮሳል። ቤት ውስጥም ከተገኘ ቀድሞ የመጣ የታጠቀ ኃይል ያሰቃየናል። የመንግስት ኃይሎች ለኦሮሞ ነጻነት ሰራዊት ድጋፍ ታደርጋላችሁ ይሉናል። ታጣቂዎችም መንገድ መርታችኋል ይሉናል። ተኩስ የለም ብለን ወደ ማሳ ብንወጣ እንኳን መተኳኮስ ሲጀምሩ በሬው እንደተጠመ ገመደ ጥለን ነፍሳችን ለማትረፍ እንሸሻለን። ብዙ የምናውቃቸው ያልታጠቁ ሰዎች ከከብቶቻቸው ጋር በበራሪ ጥይት ተገድለዋል። ስለዚህ ህዝቡ አሁን ያለው አማራጭ እንደምንም ህይወቱ ማትረፍ ነው። በሰላሙ ጊዜ ቢሆን ልክ በዚህ ወቅት በቆሎና ማሽላ ተዘርቶ ይታረማል። አሁን ግን ምንም የለም። ከቀያችን ወጥተን ማረስ ይቅርና በቀያችን ለመዝራት እንኳን ከባድ ሆኖብናል። ችግራችንን እየተናገርን አመታት ብናስቆጥርም መፍትሄ አላገኘንም። እኚሁ አስተያየት ሰጪ አክለው የዓለም አቀፍ ማህበረሰብና የሀገራት መንግስታት ተፋላሚ ወገኖች ለህዝቡ ሰላም እንዲያወርዱ ጫና እንዲያደርጉ ጠይቀዋል። የአለም አቀፍ ማህበረሰብ ለምን ዝም አለን? የሀገራት መንግስታትስ? እንደ ህዝብ በመሐል ቤት ዋጋ እየከፈልን ነው። ስቃያችን በዛ። በመንግስትና በታጣቂ ቡድን መካከል ሰላም እንዲፈጠር ጫና ካልተደረገ እኛም ተስፋ የለንም። በአካባቢያችን ያለው ችግር መናገር ከምንችለው በላይ ነው። አስከፊ ህይወትን እየገፋን ነው፣ ግን እስከ መቼ? አርሶ አደሮቹ ባቀረቡት ቅሬታ ላይ ከምዕራብና ከቄለም ወለጋ ዞኖች የግብርና ጽህፈት ቤት እንዲሁም ከኦሮሚያ ክልል ግብርና ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአዋሳ ዩኒቨርሲቲ የህግ አስተማሪ የሆኑት መምህር በፍቃዱ ድርባ አርሶ አደሮቹ በነጻነት የማረስና እለታዊ ተግባራቸውን የመከወን መብት እንዳላቸው ያብራራሉ። በአጠቃላይ እንደዚህ አይነት የምርት ወቅት የእርሻ ወቅት በሚሆንበት ሰዓት ላይ ብዙ ጊዜ በዓለም ታሪክም በኢትዮጵያ ታሪክም እንደምናውቅ እንደዚህ አይነት ሲሬት የሆነ ጦርነቱ የተባለበት ሰዓት ላይ በተቻላቸው መጠን ማለት ነው። እነዚህ ተዋጊ ኃይሎች ለጊዜው የሚሆን ተኩስ የሚያቆምበት አካሄድ አለ። ለምሳሌ በቅርቡ እንደምናስታውሰው በሰሜኑ ጦርነት ላይ ተዋጊ ኃይሎች በሰዓቱ በሁለቱም ወገን ሲነሳ የነበረ ነው፣ እስኪ ፋታ እንስጠው ለገበሬ የሚለው ነገር ማለት ነው። ስለዚህ የተለመደ ነው፣ አዲስ ነገር አይደለም። ስለዚህ የገበሬዎቹ ኮንሰርን ትክክል ነው፣ እጅግ በጣም ትክክል ነው። በጦርነት ውስጥ እርሻ ማረስ ልማት ማልማት ቀርቶ ሰርቫይቭ አድርጎ በየቀኑ መኖር ከባድ ነው እና በተቻላቸው መጠን የአካባቢ ላይ ያሉ ሀይሎች ማለት ነው። ለዚህ ፋታ የሚያሰጡ አጋጣሚዎች ሲፈጠሩ ደግሞ ለሲቪሊያን ኢንተረስት ሲባል ረሀብ እንዳያጋጥማቸው ሲባል ለጊዜውም ቢሆን ተኩስ ማቆም ይደረጋል እና እዛ መሰረት ይደረግ የሚል አስተያየት ነው። ያለ መምህር በፍቃዱ አክለው በግጭት ውስጥ የገቡት ሀይሎች ለህዝብ ጥቅም እንቆማለን እስካሉ ድረስ ለሰብአዊ መብቶች መከበር ቅድሚያ መስጠትን ይኖርባቸዋል ብለዋል። በሁለቱም ወገን ላይ የሚነሳው ነገር ለአካባቢው ህዝብ ስል ነው የሚል አካል ነው እና ይህንን ግን ታሳቢ ባላደረገ መልኩ የሚሆነው ነገር የሚፈጥረው አሉታዊ አስተዋጽኦ በጣም ከፍተኛ ስለሆነ እኔ በጣም ትልቁ አድቫይዝ እንደ አንድ ሀገር ወዳድ ዜጋም ያለኝ ምንድን ነው የገበሬዎቹን ሮሮ እና ጭወት ከግምት ውስጥ ማስገባት እና አጽንኦት ሰጥቶ መረዳት ያስፈልጋል ለማለት ወዳሉ። ምክንያቱም ሲቪላን ስለሆኑ ከላይ ከላይ አይደለም፣ የፖለቲካል ኢንተረስት አይደለም ያላቸው የመኖር እና እዛ አካባቢ ላይ አርሰው የመብላት ነው። ስለዚህ እሱን ከግምት ውስጥ ሲሪየስ ማስገባት በአለም አቀፍ የሰብአዊ መብት ህግም ቢሆን ትልቅ ቫሉና ቦታ የሚሰጠው የሲቪላን ኮንሰር ነው ማለት ነው። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ማክሰኞ ባወጣው ሪፖርት በኦሮሚያ ክልል በተራዘመው የግጭት አውድ እና ከግጭት አውድ ውጪ የሚፈጸሙ ከህግ ውጪ ግድያ እና የሲቪል ሰዎች ሞት፣ የአካል ጉዳት፣ ዘረፋ፣ የሰዎች እገታ እና መፈናቀል እጅግ አሳሳቢ የሰብአዊ መብቶች ጥሰት ሆነው መቀጠላቸውን አመልክተዋል። የሰብአዊ መብቶች ኮሚሽን የግጭቱ ተሳታፊ የሆኑት የመንግስት የጸጥታ የሚከታ ኃይሎችና በተለምዶ ኦነግ ሸኔ ሲል የጠራው የኦሮሞ ነጻነት ሰራዊት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ ለማፈላለግ በቁርጠኝነት እንዲሰሩም በሪፖርቱ ጥሪ አቅርበዋል። የፌዴራል መንግስትም አፋጣኝ እርምጃና ተጨባጭ ዘላቂ መፍትሄ መስጠት እንደሚገባው ቀደም ሲል ማመልከቱን አስታውሶታል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። በእገታዎችና ጥቃቶች መባባስ ከየብስ መጓጓዣዎች እየራቁ መሆናቸውን መንገደኞች ገለጹ። በኢትዮጵያ ልዩ ልዩ አካባቢዎች የሚፈጸሙ እገታዎችና ሌሎች ጥቃቶች የፈጠሩት ስጋት ከየብስ ማጓጓዣ አማራጮች እያራቋቸው እንደሆነ የገለጹ መንገደኞች ለተጨማሪ የአየር መጓጓዣ ወጪ እንደደረጋቸው ተናግረዋል። ከሐዋሳ አዲስ አበባ የሚመላለሱ መንገደኞች ለወትሮ በመኪና መጓዝ ቀዳሚ ምርጫቸው እንደነበረ ገልጸው አልፎ አልፎ በሚሰሙ የጥቃት ዜናዎች ሳቢያ ግን አውሮፕላን ለመጠቀም እንደተገደዱና ይህም ለተጨማሪ ወጪ እየደረጋቸው እንደሆነ አመልክተዋል። የኢትዮጵያ ትራንስፖርት ማህበር ፕሬዚደንት አቶ ብርሃኑ ዘሩ በአገሪቱ በሕዝብ ማመላለሻዎች የሚጠቀሙ ተጓዦች ቁጥር መቀነስ እየታየበት ነው ብለዋል። በሌላ በኩል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአገር ውስጥ መንገደኞች ቁጥር ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የ ሰላሳ አራት በመቶ እድገት ማሳየቱን አስታውቀዋል። የሀዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። ከአዋሳ ወደ አዲስ አበባና ከአዲስ አበባ ወደ አዋሳ በየብስ በሚጓዙበት ወቅት ይፈጸማሉ ያሏቸውን እገታዎችና ጥቃቶችን ተከትሎ በአየር ትራንስፖርት ለመጠቀም እንደተገደዱ ለአሜሪካ ድምፅ ከተናገሩት መንገደኞች ውስጥ አቶ ደረጀ ዘነቦር ይገኙበታል። አቶ ደረጀ በስራቸውና በተለያዩ ጉዳዮች ከአዋሳ ወደ አዲስ አበባ አዘውትሮ እንደሚመላለሱ ገልጸው ስለ ሁኔታው ያስረዳሉ። ለአንዳንድ ጊዜ በጣም አስቸኳይ ነገር ሲገጥመን ከዚህ ቀደምም የኢትዮጵያ አየር መንገድን እንጠቀማለን። አሁን ከቅርብ ጊዜ ወዲህ ግን አየር መንገዱ መጠቀም ባንፈልግም መንገድ ላይ ያለው የሴኩሪቲ ችግር የምንሰማው አንዳንድ ነገር ሙሉ ለሙሉ በየብስ ትራንስፖርት እንዳንተማመን ስላደረገ፣ ያው ይሄኛው ተመራጭ ነው የሚል አቋም ይዘን ነው በዚህ እየተንቀሳቀስን ያለ ነው። የየብስ መጓጓዣዎችን እንደሚመርጡ የሚናገሩት አቶ ደረጀም በደህንነት ስጋት በአውሮፕላን ለመጠቀም መገደዳቸውም ለተጨማሪ ወጪ እንዳጋለጣቸው ይናገራሉም። ከኢኮኖሚም አንጻር የየብስ ትራንስፖርቱን መጠቀም አዋጪ ነው፣ አስቸኳይ ነገር ከሌለ በስተቀር በብዙ እጥፍ ይሄኛው ከፍተኛ ክፍያ ነው። ሁለተኛ ኪሎ ሜትሩ በጣም ሩቅ አይደለም፣ ሁለት መቶ ሰባ ኪሎ ሜትር ነው ከሁለት ተኩል እስከ ሶስት ሰዓት ቢነዳም ይደረስ ቦታ ነው እና በተለይ እኛ እንኳን ብዙ ስለምንመላለስበት የለመድ ነው። ቢሆንም እንግዶች፣ ለቱሪዝም ፐርፐዝ ወደዚህ ሀገር የሚመጡ ሰዎች ይሄ የሴኪሪቲ ችግር በጣም አካባቢውን ሙሉ ለሙሉ እንዳይጎበኙ ተጽዕኖ የፈጠረ ይመስለኛል። የአዲስ አበባ ነዋሪ የሆኑት ሌላው አስተያየት ሰጪ መንገደኛም አቶ መስፍን ከበደም ለስራ ከመጡበት ሀዋሳ ወደ አዲስ አበባ በአውሮፕላን እየተመለሱ ያሉት በተመሳሳይ የደህንነት ስጋት እንደሆነ ገልጿል። ዋጋውም ቀላል አደለም ሲሉም አቶ መስፍን ተናግሯል። መንገድ በመኪና ነው ደስ የሚለኛ ያው መንገድ እያየ አረፍ ወጣ እያልክ ምናምን ይሻላል ብዬ ነው የማስበው። ግን ሁለተኛ ምርጫ ስለሆነና የመንገዱ ትንሽ አሳሳቢ ስለሆነ በአውሮፕላን መሄድ መርጫ አለሁ ህገታዎች ምናምን ነው የምፈራው። እኔም ና መሀል ላይ በተለይ ከሞጆ እስከ ዝዋይ ባለው መንገድ ላይ ተደጋጋሚ ወሬዎችን በሶሻል ሚዲያ ምናምን ስለምሰማ ትንሽ ሶ ስጋት ስላለብኝ ነው በአውሮፕላን ለመሄድ የመረጥኩት። ማለት የአየር መንገዱ ያው ደርሶ መልሱን በጣም ውድ ነው፣ ግን ያው ምርጫ ስለሌለ እሱን ታደረጋለህ እንጂ የመንገድ አማራጮች ቢኖሩ እነሱን መርጣለሁ። በንግድ ስራ የሚተዳደሩት ና በዚህ ስራ ምክንያት ከባህር ዳር አዲስ አበባ በየ15 ቀኑ የሚመላለሱት ወይዘሮ ወይንሸት ዘመን የየብስ ትራንስፖርት በጸጥታ ችግር ስለሚዘጋ ያለ ፍላጎታቸው በአየር መንገድ እንደሚጠቀሙ ይናገራሉም። አሁን እኔ ያለሁበት አካባቢ በጣም ብዙ ሴሮች ካሉበት አካባቢ ነው እና እየሆነ ያለ የኢትዮጵያ ሰብዓዊ መብቶች ኮሚሽን ትላንት ባወጣው መግለጫ በተለያዩ የአገሪቱ አካባቢዎች እገታዎች እንደሚደረጉና የሰላማዊ ዜጎች እንቅስቃሴዎች የተገደቡ ስለመሆናቸው አስታውቋል። የአይሱዙ የጭነት ተሽከርካሪ ባለቤት እንደሆኑ የሚናገሩት ሌላው አስተያየት ሰጭም አቶ እያሱ ዮሐንስ ከቀናት በፊት ወደ አዲስ አበባ ሲያምራ የነበረው የተሽከርካሪያቸው ሹፌርና ረዳት የፍጥኝ ታስሮ ወደ ጫካ ከተወሰዱ በኋላ ዘራፊዎቹ የጭነት ተሽከርካሪውን ይዘው እንደተሰወሩባቸው ገልጸው በሐዋሳ አዲስ አበባ መንገድ ላይ የሚፈጸመው ጥቃት አሁንም መቀጠሉን አስረድቷል። መኪናውን ይዘው ጠፍተዋል። ልጆቹን አካ ውስጥ ይዘው ገብተዋል። አካ ውስጥ በገመድ አስረዋቸው፣ እንግዲህ ፍተሻ ብለው ነው ያስቆማቸው። አንደ ሀገራ መሳሪያ ሽጉጥ ይዘዋል። ከዛ ልጆቹን ረዳትና ክር ፍተሻ ለ ብለዋቸው አስወረደው መኪናውን ይዘው ጠፍተዋል። የኢትዮጵያ ትራንስፖርት ማህበር ፕሬዝዳንት አቶ ብርሃነ ዘሩም በህዝብ ማመላለሻዎች የሚጠቀሙ የየብስ ተጓዦች ቁጥር መቀነስ እየታየበት እንደሆነ ለአሜሪካ ድምፅ አመልክቷል። ብዙ ጊዜ በጸጥታ ምክንያት መንገዶች ይዘጋሉ። ስለዚህ ሰዎች በአየር መሄድን ይመርጣሉ ማለት ነው። እሱ ነው አንዱ ትልቁ እንግዲህ ከጸጥታ ጋር በተገናኘ ነው። እንደምታየው ነው አንዱ መጥቶ መንገድ ተግቻለሁ ብሎ ያውጃል። ሰው ደግሞ እንዲህ እየተባለ መንገድ መሄድ አይፈልግም። እኛ ግን ተሽከርካሪ እናቀርባለን፣ ግን ተጓዥ አይኖርም። ብዙ ጊዜ ለአሜሪካ ድምፅ አስተያየታቸውን ከሰጡት ተጓዦች ውስጥ አቶ መስፍን የዜጎች ደህንነት ሊጠበቅ እንደሚገባ ተናግሯል ሰው ልጅ ቢያንስ የእንቅስቃሴ ነጻነት ሊኖረው ይገባል እና የጸጥታ ኃይሎችም ከአካባቢ ህብረተሰብ ጋር ተባብረው እነ ችግር ያለባቸው ቦታዎች አካባቢ አንዳንድ መስተካከሎች ቢያደርጉ ጥሩ ነው ብዬ አስባለሁ። አቶ ደረጀም በበኩላቸው መንግስት የስብል ዜጎችን በነጻነት የመዘዋወር መብት እንዲያስጠብቅ ጠይቀዋል። የጸጥታ ጉዳይ በዋናነት የመንግስት ኃላፊነት ነው ተብሎ ቢወሰድም ሁሉም ህብረተሰብ ደግሞ ይሄንን ተባባሪ ሆኖ አካባቢውን ነቅቶ በመጠበቅ ለመንግስት የመጠቆም መንገድ ላይ ጥቃት ከሚያደርሱ ሰዎች ጋር ተባባሪ አለመሆን የሚያስፈልግ ቢሆንም መንግስት ደግሞ ይሄንን በበላይነት የመምራት የማስተባበር አካባቢውን የመቆጣጠር የጸጥታ ኃይሎችን እንዲህ አይነት ነገር ችግሮች አሉ የሚባሉበት አካባቢ ላይ ማሰማራት ግዴታ ያለበት ይመስለኛል። ግን ከሀዋሳ አዲስ አበባ አየር መንገድ ተደራራቢ በረራዎች አሁን እያደረገ ያለውን እንደ እድልም እየተጠቀመ ነው። አየር መንገድ የአትራፊ ድርጅትም ስለሆነ የታሪፉ ከዚህ ቀደም በነበረው አይደለም፣ ከፍላጎት አንጻር ተነስቶ እና ህዝቡ ላይ ከፍተኛ ጫና አለ ብሎ መናገር ይቻላል። በሌላ በኩል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው የአገር ውስጥ መንገደኞች ቁጥር ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የ33 በመቶ እድገት ማሳየቱን በቅርቡ ማስታወቃቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳ። በሀገራቸው ፓርላማ ያላቸው ውክልና አናሳ በመሆኑ እና ዛሬ ረቡዕ በሚካሄደው አገር አቀፍ ምርጫ ድምፅ ለመስጠት የተመዘገቡት መራጮች ቁጥር ከፍተኛ መሆኑ ያበረታታቸው የደቡብ አፍሪካ ወጣቶች በፖለቲካው ዘርፍ ለመሳተፍ ተነስተዋል። የታወቀ የወጣቶች አንቂ የሆነው ኢርፋን ማንጌራ የጋውቴንግ ክፍለ ሀገር የምክር ቤት መቀመጫ ለመያዝ እጩ ተፎካካሪ ሆነው ቀርበዋል። የቀደሙት ትውልዶች የፖለቲካ ውድቀት ሲል በሚገልጸው የአገሩ ችግር የተከፋ ወጣቱ ፖለቲከኛ ሰሞኑን የመራጮችን ድጋፍ ለማግኘት ዘመቻ ሲያካሂድ ሰንብቷል። ኢሳን ሀፊጂ ከጆሃንስበርግ ያስተላለፈው ዝርዝር ዘገባ አለ። ቆንጅት ታየ ታቀርበዋለች። ኢርፋን ማንጌራ የመጀመሪያው የደቡብ አፍሪካ ድህረ አፓርታይድ ዲሞክራሲያዊ ምርጫ ከ30 ዓመታት በፊት በተካሄደበት ጊዜ ገና አልተወለደም ነበር። አሁን 27 ዓመቱ ነው። ራይስ ምዛንሲ የተባለ አዲስ የፖለቲካ ፓርቲ ብሔራዊ አመራር አባል የሆነው ኤርፋን መንጌራ ወጣቱ በሀገሩ ለውጥ እንዲመጣ በፖለቲካው መስክ መሳተፍ እንዳለበት ያሳስባል። ብዙዎቹ ወጣቶች አሁን ባለው ስርዓት ደስተኞች አይደሉም። እኛን የሚጠቅም ስራ እየሰራ አይደለም የሚል ስሜት ነው ያላቸው። እንደሱም ቢሉ ትክክል ናቸው፣ ምክንያቱም ምክር ቤቱን የሞሉት ያረጁ ሰዎች ናቸው። አመራር ውስጥ አንድም በትክክል ወጣቶችን የሚወክል የለም። ይህ ታዲያ እኛ ቦታ አልተሰጠንም የሚል ስሜት ያሳድራል። በጣም ከባድ ነገር ነው። ኢፍራን ማርጌራ ተሳትፎን የጀመረው በወጣቶች አንቂነትና በማህበረሰብ አደራጅነት ሲሆን ብሔራዊ የወጣቶች ጥምረት የተባለው የወጣት አንቂዎች ድርጅትን በማቋቋምም ተሳትፏል። ወጣቶቹ በአየር ንብረት ለውጥ፣ ዘረኝነትን በመዋጋት በዲሞክራሲ ግንባታና በአገልግሎት ዘርፍ የሚንቀሳቀሱ ናቸው። በቅርቡ ደግሞ ማንጌራ ከሌሎች ወጣቶች ጋር ሆኖ ራይዝ ምዛንስ የተባለውን አዲሱን የፖለቲካ ፓርቲውን መስርቶ በሀገሪቱ የፖለቲካ ሂደት መሳተፍ ጀምሯል። ዜጎች በሀገራቸው ፖለቲካ በንቃት እንዲሳተፉ የሚያበረታታ፣ ወጣቶች የአመራር ቦታዎችን እንዲይዙ የሚታገል ፓርቲ ነው። ፓርላሜንታሪ ሞኒተሪንግ ግሩፕ የተባለ ተቋም ባካሄደው ጥናት መሰረት ከደቡብ አፍሪካ ሕዝብ ውስጥ 63 ከመቶ በ15ና በ34 ዓመት የዕድሜ ክልል ውስጥ ያሉ ወጣቶች ናቸው። በምክር ቤት ያላቸው መቀመጫ ግን ከጠቅላላው 9 ከመቶ ብቻ ነው። ታዲያ ከአገራዊ ምርጫው አስቀድሞ የወጣቶች የፖለቲካ ውክልና በይበልጥ እንዲጎላበት ጥሪ ሲደረግ ቆይቷል። እኔ ያለፍኩበት ጎዳና እንደሚያሳየኝ ከሆነ ስርዓቱ የተሻለ ውክልና በምናገኝበት መንገድ መለወጥ ይኖርበታል። እሱም ሲደረግ ለይስሙላ ሳይሆን ያሉትን ችግሮች ለማስወገድ የእውነት ውክልና እንድናገኝ መደረግ ይኖርበታል። ወጣቱም ለዚህ ጉዳይ ከልቡ ትኩረት ሊሰጥ ይገባል። ያን ካደረግን እርስ በራሳችን ልንደጋገፍ እንችላለን። ከእኛ ከራሳችን መካከል አመራር ውስጥ የሚገባ ሰው ለመምረጥ አቅማችንን ልንገነባ እንችላለን። የደቡብ አፍሪቃ መንግስታዊ የዜና ማሰራጫዎች ነፃውን አስመራጩን ኮሚሽን ጠቅሶ ሲዘግቡ በአገር አቀፍ ምርጫው ድምፅ ለመስጠት ብቁ ከሆነው ህዝብ ውስጥ 42 ከመቶውን የሚይዙት በ18 እና በ39 ዓመት መካከል ያሉ ወጣቶች መሆናቸውን አመልክተዋል። በፖለቲካ ውስጥ ለመሳተፍ የሚፈልጉ ወጣቶችን እድል እንዳላቸው ተስፋ የሚሰጥ ከፍተኛ አሃዝ መሆኑም ተመልክቷል። ደቡብ አፍሪካ ዲሞክራሲ ስርዓት ከተከተለች 30 ዓመታት ተቆጥረዋል። ይሁን እንጂ የሀገሪቱን ወጣቶች እየተባባሰ ያለው ስርዓትነት እያስከፋቸው ነው። በራሱ በመንግስቱ አሃዛዊ መረጃ መሰረት ባለፈው እንደ አውሮፓውያን አቆጣጠር 2023 ዓ.ም የመጨረሻ ሩብ ዓመት ላይ የስራ አጥነቱ መጠን 32 ከመቶ ደርሶ ነበር። በዚያ ወቅት ከ15 እስከ 34 ዓመት ዕድሜ ክልል ውስጥ ከነበሩ ወጣቶች ውስጥ 44 ከመቶ ስራ አጥ ነበሩ ግ ሱስ የሚያስይዙ ቁሶችን በሚመለከት ጠንከር ያለ ትኩረት ተሰጥቶ እየተሰራ አይደለም። እንደ ስፖርት፣ ኪነ ጥበብና ባህልን በመሳሰሉ የመዝናኛ ዘርፎች ዙሪያ ለወጣቱ የሚደረግ ይህ ነው የሚባል ድጋፍ የለም። ወጣቱ ተስፋ እየቆረጠ መሆኑን በትምህርትም ሆነ በተለያየ ክህሎት ራሱን ለማሻሻል የሚችልበት መንገድ እንደሌለው ለሕብረተሰቡም ለመሪዎቹም ብሶቱን ያሰማል። ግን ብሶቱን ተረድቶለት ድጋፍ የሚሰጠው አያገኝም። የምርጫ ኮሚሽኑ ወጣቶች ድምፅ ለመስጠት እንዲመዘገቡ በመቀስቀስ ዘመቻ ሲያካሂድ ቢከርምም 14 ሚሊዮን ደቡብ አፍሪካውያን ድምፅ ሊሰጡ አልተመዘገቡም። የሚበዙት ደግሞ ወጣቶች ናቸው። እንደ ኢርፋን ማንጌራን የመሳሰሉ ወጣት ፖለቲከኞች በበኩላቸው የደቡብ አፍሪቃ የፖለቲካ ስርዓት ይቀየር ዘንድ ወጣቱ የግድ መሳተፍ እንዳለበት ያሳስባሉ። ፖለቲካው መድረክ ውስጥ ገብተን መወዳደር አለብን። ውጭ ሆነን ወደ ውስጥ መጮህ አይሆንም ለውጡን ውስጥ ገብተን መምራት ያለብን እኛንን። ፖለቲከኞቹ ይለወጣሉ ብለን ተስፋ በማድረግ ለረጅም ጊዜ ከውጭ ሆነን ጮህናል። አሁን በርከት ብለን ገብተን መታገል ነው ያለብን። ያን ስናደርግ ሀገራችንን ደህንነቷ የተጠበቀ፣ እኩልነት የሰፈነበት፣ አንድነቷ የተጠበቀ ና የበለጸገች እንድትሆን የእኛ ትውልድ አባላት እንዲሰሩ ልናበረታታቸው እንችላለን። የደቡብ አፍሪቃው አገር አቀፍ ምርጫ ኤርፋን ማንጌራ ና አዲሱ የፖለቲካ ፓርቲው የአፍሪካ ብሔራዊ ኮንግረስን እና ዲሞክራሲያዊ ህብረትን ከመሳሰሉ እድሜ ጠገብና ሰፋ ያለ መሰረት ያላቸው ፓርቲዎች ጋር መፎካከሩ ፈታኝ ሊሆንባቸው ይችላል። በምርጫ አስፈጻሚ ባለስልጣናቱ መሰረት በዚህ አገራዊ ምርጫ የብቁ መራጮች ቁጥር ወደ 28 ሚሊዮን ይጠጋል ተብሏል። እንደ አውሮፓውያን የዘመን አቆጣጠር ከ1994 ወዲህ ከፍተኛው አሃዝ ነው። የሀገራቸውን መጻኢ የፖለቲካ አቅጣጫ ለመተለም የሚፈልጉ ወጣቶች መልካም አጋጣሚ አድርገው ሊጠቀሙበት ተነስተዋል። የማላዊ ወጣት የፓርላማ አባል ፌነስ ማንጎጅዋ ወጣቶችን ከፖለቲካ እያራቁ የሚገኙ መሰናክሎችን በመዋጋት ግንባር ቀደም ሆነዋል። ኤደን ገረመው ቺም ዌም ዌ ፓዳታ ከሊሎንጌ ማላዊ ያደረሰን ዘገባ እንደሚከትለው ታቀርበዋለች። ፌነስ ሞጎንጆዋ በጎርጎሮሳውያኑ 2019 ዓ ም በተደረገ ምርጫ በማላዊ ወጣቷ ህግ አውጪ መሆን ችላለች። ፌነስ 28 ዓመቷ ሲሆን ወደ ፖለቲካ መቀላቀል ለሚሹ ወጣቶች መልእክት አላት። እነዚህን ወንበሮች ለማግኘት መጣር ያለብን ጊዜ አሁን ነው። የማላዊ ኮንግረስ ፓርቲም ሆነ የማላዊ ዲሞክራቲክ ተራማጅ ፓርቲ አባል ብንሆንም ብቻ የትኛውም ይሆናል ባልነው ፓርቲ ውስጥ ወንበር መያዝ እንችላለን። ሞክሩትና ደግሞ ለትልቁ ስልጣን አልሙ። ምክንያቱም ሴኔጋል ስልጣን በወጣቶች እንደሚያዝ አስተምራናለች። በሌላ በኩል ደግሞ የሰላሳ አምስት ዓመቱ ማያሚ ኮ ካምቤዋ በመጪው በጎርጎሮሲያኑ 2025 የሚደረገው ምርጫ የፓርላማ መቀመጫ ለማግኘት የሚጥር ወጣት ነው። ማያሚኮ ለወጣት እጮች ገንዘብ ትልቁ ተግዳሮት ነው ይላል። በጎርጎሮሲያኑ 2025 ለወረዳ ምክር ቤት አባልነትና ለፓርላማ አባልነት የሚከፈሉ የእጩነት ክፍያዎችን እንዲቀንሱና ወደ 50 ከመቶ እንዲያወርዷቸው እንፈልጋለን። አሁን ላይ ለማንኛውም ዕድሜ ከ3 ከአምስት በታች ለሆነ እጩ ሰባ አምስት ከመቶ የሆነ የእጩ ተወዳዳሪነት ክፍያ እንዲከፍል ይጠበቃል። የማላዊ ወጣት ፖለቲከኞች ህብረት በፖለቲካው ዘርፍ የወጣቶች ተሳትፎ እንዲጨምር ይቀሰቅሳሉ። በመጪው 2025 በሚደረጉ ምርጫዎች ላይም ወጣቶች እንዲሳተፉ፣ ፖለቲካ ውስጥ መግባት ለሚሹ ወጣቶችም ለእጩነት የሚከፍሉት ክፍያ ዋጋ እንዲቀንስ የማግባባት ስራ ይሰራሉ። ክሌመንት ማኩዋ የህብረቱ ሥራ አስፈጻሚ ዳይሬክተር ናቸው። አብዛኞቹ ወጣቶች ለፖለቲከኞች ሽግግሩን የሚመሩት ትልልቆቹ ፖለቲከኞች ነው ብለው ያምናሉ። ነገር ግን እንዲያ አይደለም፣ እንደዚያ አይሰራም። ሰዎች ራሳቸው እነዚህን ወንበሮች ለመውሰድ ለራሳቸው መቆም አለባቸው። የፖለቲካ ተንታኙ ቪክቶር ቺፓፊያ። ወጣቶች የፖለቲካ ውክልናቸውን ለመጨመር ንቁ ሆነው እንዲቀጥሉ እየጣረ ነው። የወጣቶች ጉዳይ ይልቅ የፆታ ጉዳይ ሆኗል። ስለዚህ አሁን ጉዳዩን የፆታ ከመሆን ይልቅ የወጣቶች ተደርጎ እንዲታይ ሀሳብ ለማስቀየር እየጣርን ነው። የማላዊ የብሔራዊ የወጣቶች የፖሊሲ ንቃት ፈጣሪዎች በማላዊ መንግስት ስርዓት ውስጥ 30 በመቶ የሚሆነው ወንበር ለወጣቶች እንዲሰጥ ይቀሰቅሳሉ። የወጣቶች ሚኒስቴር ኡቺዚ ማካንዳ ዋያ በመዘኛዎቹ ለማሟላት ተግዳሮቶች እንዳሉ አምነዋል። ከወጣቶች ጉዳይ ይልቅ የጾታ ጉዳይ ሆኗል። ስለዚህ አሁን ጉዳዩን የፆታ ከመሆን ይልቅ የወጣቶች ተደርጎ እንዲታይ ሀሳብ ለመቀየር እየጣርን ነው። በማላዊ የምስራቅ የሀገሪቱ አውራጃ ሚቺንጋ ያሉ ሩቅ ቦታዎች በመጪው ምርጫ ወደ ፖለቲካው ለመግባት ለሚሹ ተወዳዳሪዎች የፍልሚያ ሜዳዎች ናቸው። ይሁን እንጂ እነዚህ ስፍራዎች በገንዘብ እጥረት ምክንያት ወጣት እጩዎች ሊደርሱባቸው እንደማይችሉ ይታሰባል። ቀና በሆነ መልኩ ስናየው ደግሞ ወጣቶቹ በሀገሪቱ ከፍተኛ ቁጥር ያላቸው በመሆናቸው ዘንድሮ በሚደረገው ምርጫ የወጣት ተመራጮች ቁጥር ከፍ እንደሚል ይጠበቃል። ለቼሞዌ ፓዳታ ዘገባ ኤደን ገረሞ ከዋሽንግተን ዲሲ። ዩናይትድ ስቴትስ ውስጥ የሚገኙ የህዝብ ኮሌጆች በተለምዶ በሁለት ዓመት የሚልቅ አሶሲየትድ ዲግሪ የሚባል የትምህርት ማዕረግ ወይም የምስክር ወረቀት ይሰጣሉ። በርከት ያሉ ኮሌጆች የሙሉ ዲግሪ ባችለር ዲግሪ መርሃ ግብሮችን እያጎለበቱ ባለበት በአሁኑ ወቅት ሁኔታዎች መቀየር ይዘዋል። ከእነዚህ ትምህርት ቤቶች የሚገኘው የላቀ ዲግሪ ተደራሽና በዋጋ ተመጣጣኝ እንዲሆኑ እያስቻለ ነው። ሮቢንገስ ያጠናቀረውን ዘገባ ሀብታሙ ስዩም ያቀርበዋል። ዩናይትድ ስቴትስ ውስጥ የሚገኙ የህዝብ ኮሌጆች ከተለመዱት አራት ዓመታትን የሚያስተምሩ ኮሌጆችና ዩኒቨርሲቲዎች ተጽዕኖ እየራቁ ይገኛሉ። ይህንን የሚያደርጉት ደግሞ በዚህ አቪዮኒክ በተሰኘው የምዕራብ ሎስ አንጀለስ ኮሌጅ የትምህርት ክፍል አይነት ልዩ መርሃ ግብሮችን በማጎልበት ነው። ይህ አውሮፕላን መንኮራኩርና ሳተላይቶች በመጠገን መብረራቸው እንዲቀጥሉ የሚያስተምረው ባችለር መርሃ ግብር እጩዎች ቡድን ነው። ኤድመን ግዝምን የአቪዮኒክ ትምህርት ክፍል ባልደረባ ናቸው በዚያው ለመቀጠል ጥረት እያደረግን እንገኛለን በቀጣይ ዓመታትም የባችለር መርሃ ግብር ሲቀጥል ወደ ኢንዱስትሪው የሚደርስ ለውጥ መፍጠራችንን እንቀጥላለን ብዬ ተስፋ አደርጋለሁ ካሊፎርኒያና 26 የባችለር ድግሪያቸውን በህዝብ ኮሌጆች የሚሰጡ የአሜሪካ ግዛቶች የከፍተኛ ትምህርት አቅርቦትን በማስፋፋት ላይ ናቸው ከጃፓን የመጣችው ዩካ ሴኪ በሳናሞኒካ በሳና ኮሌጅ ውስጥ ኢንትራክሽን ዲዛይን ወይም መስተጋብራዊ ንድፍ ትምህርት የባችለር ዲግሪ ተመራቂ ናት። ይህ መርሃ ግብር ለዓለም አቀፍ ተማሪዎች የሚሰጠው መልካም ነገር የሳይንስ ቴክኖሎጂ፣ ምህንድስናና ሂሳብ ዲግሪዎችን ታሳቢ ማድረጉ ነው። በዚህ መርሃ ግብር መሰረት ወትሮ ለአንድ ዓመት ብቻ ይሰጥ የነበረውን የስራ ፍቃድ ለሶስት ዓመታት እናገኛለን። መርህ ግብሮች ኮሌጆች፣ ይበልጡኑ ተማሪዎች ስብጥር እንዲኖራቸውም እያደረጉ ይገኛሉ። ጋብርኤል ሪዮላስ በምዕራብ ሎስ አንጀለስ ኮሌጅ የአብዮኒክ ባችለር መርሃ ግብር ተማሪ ነው። የከፍተኛ ትምህርት ስኬት ከሌለበት ቤተሰብ ነው የመጣሁት። የተለመደ የቀዳሚ ትውልድ ስደተኞች ታሪክ ነው። የትምህርቱን ስርዓት ማሰስ የሚቻልበትን መላ ማግኘት በእጅጉ አስቸጋሪ ሆኖ ቆይተዋል። ለሙከራ ያክል ከአስር ዓመታት በፊት የተጀመረው የጥርስ ንጽህና ጥበቃ መርሃ ግብር የምዕራብ ሎስ አንጀለስ ኮሌጅ ቀዳሚና አንጋፋ የባችለር ዲግሪ መርሃ ግብር ነው። አቪዮኒክ የቅርብ ጊዜው ነው። እኒህ ዲግሪዎች ከሥራዎች ጋር በቅርበት የተሳሰሩ ሲሆን ከፍተኛ የሥራ ቅጥር እድልም አላቸው። ካይል ዊልያምስ የምዕራብ ሎስ አንጀለስ ኮሌጅ የአቪዮኒክ ባችለር መርሃ ግብር ተማሪ ነው። የባችለር ዲግሪን በሥራ ላይ ማዋልን በተመለከተ እያጠናኋቸው ያሉ በርካታ አማራጮች አሉኝ። ቦይንግ ቀልቤን ስቦታል። የትምህርት መረጃ ተነሳሽነት የተሰኘው ተቋም ስሌት እንደሚያሳየው አራት ዓመታትን የሚፈጀው ዲግሪ ወጪ በህዝብ ትምህርት ቤቶች ዘንድ ወደ 39,000 ዶላር ይጠጋል። በግል ትምህርት ቤት ያለው ወጪ ደግሞ ከ155,000 ዶላር በለጥ ያለ ነው። የምዕራብ ሎስ አንጀለስ ኮሌጅ የትምህርት ጉዳዮች ኃላፊ ካርመን ዶን በርካታ ተማሪዎቻችን ያን ያክል ገንዘብ መክፈል አይችሉም። በኢንዱስትሪው ውስጥ ይሳካላቸው ዘንድ ስራ መያዝ አሊያም ሌሎች ዕድሎችን ማግኘት ይጠበቅባቸዋል። በካሊፎርኒያ ግዛት መረጃ መሰረት በግዛቲቱ ውስጥ በሚገኙ 39 የህዝብ ኮሌጆች ውስጥ የባሽለር ዲግሪ አጠቃላይ አማካይ ዋጋ 10560 ዶላር ነው። ማዲሰን ኔልሰን ከቤተሰቧ የመጀመሪያውን ዲግሪ ያገኘች ወጣት ናት። ለዚህ የበቃችው በህዝብ ኮሌጅ አማካኝነት መሆኑን ትናገራለች። መጀመሪያ ወደ መደበኛው የግዛት ዩኒቨርሲቲ ውስጥ ነበር የገባሁት። ዝግጁ ነኝ ብዬ አስቤ ነበር፣ ዝግጁ ግን አልነበርኩም። ብዙ ገንዘብ ባክኗል። ወድቄ የቀረው ያክል ተሰምቶኝ ነበር። አሁን ላይ በንድፍ ትምህርት የባችለር ዲግሪዋን ያገኘችው ማዲሰን በአንድ ወቅት ኮሌጅ የማይደረስበት ይመስላችሁ የነበሩ አሁን ግን የአራት ዓመት ዲፕሎማቸውን ያገኙ በርካታ የ2024 ተመራቂዎችን ተቀላቅላለች። Yeah, I think this <laughs> የተከበራችሁ አድማጮች እና ተመልካቾች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብሮን ያመሸው ኤልያስ አስማረ ነው። ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉት መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ደህና እደሩ። രേക്കുന്റെ പേ പേപ്പോൻ്റെ അന്തരം കുങ്കുപ്പന്റെ രേക്കുന്റെ പേ പേപ്പോൻ്റെ കുക്കു കുങ്കുപ്പൻ്റെ